የዕለተ ረቡ ሐምሌ 14 ቀን 2013 ዓም የጋቢና ቪኦኤ ዝግጅታችን ከአሜሪካ ድምፅ ዋሽንግተን ዲሲ ጀመረ። ለዛሬ ምሽት ከያዝናቸው ፕሮግራሞች መሀል ይሄ ዓለም በጣም ውስብስብና በጣም በርካታ እውቀቶች ያሉበት ነው። የእኛ የሀገራችን የእድገት ሁኔታ ነው እንጂ ባደጉት ሀገሮች እኮ ካየህ፣ በተለይ አሁን ወደ ናሳን ና ሲአይ አካባቢ ብትሄድ የሚመረጡት ሰዎች አምስት ና ስድስት ዲግሪ ያላቸው ሰዎች ናቸው። የሰማችሁት ወጣት አንተነህ ምን እንዳይሰኛል በተለያዩ የትምህርት ዘርፎች ዲግሪ የሰበሰበ የእውቀት ሱሰኛ ነው። በምሽቱ እንግዳችን አድርገን ጋብዘነዋል። በሀገራችን በአሁኑ ጊዜ ያለው የሰላም እጦት ጉዳይም አለ። ሁሉም ምዕመናን ወደ ጌታ፣ ወደ አላህ ስብሐንሁ ወተዓላ ፊቱን በማዞር አላህ ስብሐንሁ ወተዓላ ለዛች ሀገር ሰላምን እንዲያመጣላት እንዲማጸኑ አደራ ላለሁኝ። ሼክ ካሊድ መሐመድ ኡመር በዲሲና አካባቢዋ ያሉ ትውልደ ኢትዮጵያውያን የእስልምና እምነት ተከታዮችን የሚያገለግሉ የሃይማኖት አባት ናቸው። በትላንትና ዕለት የተከበረውን የኢድ አልአድሃ በዓል አስመልክቶ በዩናይትድ ስቴትስ የሚገኙ ኢትዮጵያውያን በዓሉን እንዴት እንዳከበሩት የሚያስቃኝ ዝግጅት ላይ የተቀነጨበ ነው። ሙሉውን ወደ ኋላ ይቀርባል። ሰላም ጤና ይስጥልኝ። እንደምን አምሽታችኋል። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየ ነኝ። በቅንብሩ ኤልያስ አስማረ አብሮኛል። አሁን በቅድሚያ ከዓለም ዙሪያ ያሰባሰብናቸውን ዜናዎች ሊያሰማን ሀብታሙ ስዩም ተዘጋጅቶ እየጠበቀን ነው። ወደ ሀብታሙ አመሰግናለሁ ስመኝ ሺ የኢትዮጵያ መገናኛ ብዙሃን ባለስልጣን በአዲስ ስታንደርድ ላይ የጣለውን ጊዜያዊ እገዳ አንስተዋል። ባለሥልጣኑ ከአዲስ ስታንደርድ ጋር በትናንትናው ዕለት ውይይት ማድረጉን ተከትሎ ነው እገዳውን ለማንሳት ይወስነው የባለስልጣኑ ዋና ዳይሬክተር መሐመድ ኢድሪስ ሁለቱ አካላት ባደረጉት ውይይት መግባባት ላይ መድረሳቸውን ለቪኦኤ ተናግረዋል። አዲስ ስታንዳርድ በሕወሓት የሚመራውን ኃይል የመከላከያ ኃይል ብሎ እውቅና እስከ መስጠት በመድረስ የሽብር ቡድኑ አጀንዳ ማራመጃ መድረክ ሆኗል በሚል ነበረ ባለስልጣኑ የዜና አውታሩን በጊዜያዊነት ማገዱን ያስታውቀው። እገዳው መነሳቱን በማስመልከት በድረገጹ መግለጫ ያወጣው አዲስ ስታንዳርድ አስቀድሞም እገዳ የተጣለበት ከህግ አግባብ ውጭ መሆኑን ቢገልጽም ጣኑ በበኩሉ ከዜና አውታሩ ጋር በተያያዘ ያሉ ግልጽ ያልሆኑ ጉዳዮች ቀጣይ መዘዛቸው ስለማይታወቅ እገዳ ጥሎ ለመወያየት መምረጡን ነው ዋና ዳይሬክተሩ አቶ መሐመድ የተናገሩት። አዲሱ የሚዲያ አዋጅ በቅርብ ጊዜ የወጣ ከመሆኑ ባለፈ አዋጁ በሚደነግገው መሰረት ገና ቦርዱ አለመቋቋሙን የገለጹት አቶ መሐመድ ተቋሙ በሽግግር ላይ ከመሆኑና አገሪቱም ካለችበት ሁኔታ አንጻር በባለስልጣን ውሳኔዎች ዙሪያ የሚፈጠሩ ክፍተቶች እንደሚኖሩም አምነው በመናገር እየተሻሻሉ እንደሚሄዱ ተናግረዋል። ከዚህ ጉዳይ ጋር በተያያዘ ቪኦኤ የአዲስ ስታንዳርድን የዝግጅት ክፍል ለማነጋገር ያደረገው ጥረት አልተሳካም። የኢትዮጵያ መገናኛ ብዙሃን ባለስልጣን በአዲስ ስታንዳርድ ላይ ጊዜያዊ እገዳ ከጣለ በኋላ ሁሉም ሚዲያዎች ከህዋት ጋር በተያያዘ የትግራይ መከላከያ ኃይልና የትግራይ ክልል መንግስት የሚል ስያሜ እንዳይጠቀሙ የሚያስጠነቅቅ መግለጫ ማውጣቱ ይታወሳል። በዩናይትድ ስቴትስ እየተመዘገቡ ካሉ አዳዲስ የኮሮና ቫይረስ ተጠቂዎች መካከል 83 በመቶ ዴልታ በሚባለው ዝርያ የተያዙ መሆናቸውን የሀገሪቱ በሽታዎች መቆጣጠሪያና መከላከል ማዕከል ሲዲሲ አስታውቋል። የማዕከሉ ኃላፊ ዶክተር ሮቼል ዋለንስኪ የኮቪድ-19 ቫይረስን ለመከላከል ዋነኛው መንገድ ስርጭቱን መግታት እንደሆነ ጠቅሰው ይህንን ለማሳካት ደግሞ ክትባቱ ሀያል መሳሪያ መሆኑን ከዩናይትድ ስቴትስ ሴኔት ፊት ቀርበው ተናግረዋል። በመጀመሪያ በህንድ የተገኘው የዴልታ የኮሮና ቫይረስ ዝርያ ከሌሎች የኮቪ ድ 19 ዝርያዎች ሁሉ በቀላሉ የሚዛመት እንደሆነ ተጠቅሰዋል። ይህ በእንዲህ እንዳለ የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የኮቪድ-19 ተጠቂዎች ቁጥር እየጨመረ ወደሚገኝባት እንግሊዝ ዜጎች እንዳያመሩ አሳስቧል። ከዩናይትድ ስቴትስ ሳንወጣ የሀገሪቱ ቀዳማዊ እመቤት ጄል ባይደን በቶኪዮ ኦሎምፒክ የዩናይትድ ስቴትስን ልዑክ እንደሚመሩ ተሰምተዋል። በዛሬ ዕለት ወደ አላስካ በማቅናትም በዚያ የሚገኘውን የጤና ማዕከል ይጎበኛሉ ተብሎ ይጠበቃል። ጄል ባይደን አርብ ዕለት የሚጀመረውን ኦሎምፒክ የአከፋፈት ስነ ስርዓት እንደሚታደሙም ተነግረዋል። የልኡካን ቡድኑ ጥብቅ የደህንነትና የጤና ፕሮቶኮል እንደሚከተል፣ ከህዝብ ጋር ያለውን ግንኙነት እንደሚመጥንና እንቅስቃሴውም የተቆጠበ እንደሚሆን የዋይት ሐውስ ቃል አቀባይ ጄን ሳኪ ትናንት ተናግረዋል። በካናዳ ምዕራባዊ ክፍለ ሀገር የተቀሰቀሰው ሰደድ እሳት መስፋፋቱን ተከትሎ የአስቸኳይ ጊዜ አዋጅ በትናንትናው ዕለት ታውጇል። እሳቱ በአካባቢው ባለው ከፍተኛ ሙቀትና ነፋስ ምክንያት ከአሁኑ የከፋ ሊሆን እንደሚችል ባለስልጣናትን ጠቅሶ የፈረንሳይ ዜና አገልግሎት ዘግቧል። አሳሳቢ ደረጃ ላይ መድረሳቸውን ያስታወቁት የህዝብ ደህንነት ሚኒስትር የአስቸኳይ ጊዜ አዋጅ አስተዳደር ባቀረበው ምክር መሰረት አዋጁ እንደታወጀ አስታውቀዋል። አዋጁ ባለስልጣናት መጠነ ሰፊ የነፍስ አደን ዘመቻ እንዲያከናውኑና ከስፍራው ለሚለቁ ነዋሪዎች የድንገተኛ ጊዜ መጠለያ እንዲያዘጋጁ እንደሚያግዝም አክለዋል። በትናንትናው ዕለት 5700 ሰዎች ከመኖሪያቸው እንዲለቁ ታዘዋል። በቀዳሚው ቀን ከነበረው በእጥፍ ይልቃል። 32 ሺህ ያክል ነዋሪዎች በተጠንቀቅ እንዲጠባበቁ ተነግሯቸዋል። በብሪቲሽ ኮሎምቢያ ብቻ ከ3000 ስኩዌር ኪሎሜትሮች በላይ መሬት በሰደድ እሳቱ እንደተበላ ተነግሯል። ለዜናው አመሰግናለሁ። እያዳመጣችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። ፕሮግራሞቻችንን ከመደበኛዎቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በተጨማሪ በበይነ መረብ ገጻችን ላይ መስማት ትችላላችሁ። አስተያየታችሁንም በፌስቡክ ገጻችን አት ቪኦኤ አማሐሪግ ወይም የስልክ ቁጥራችንን ፕላስ 12022276379 በመጠቀም ዋትሳፕ ላይ አድርሱን። አሁን ወደ ቀዳሚው ዝግጅታችን እንለፍ። ቀዳሚ መሰናዳችን ወሎ ውስጥ ያገኘነውን አንድ የእውቀት ሱሰኛ ያስተዋውቀናል። ብዙዎች በትምህርት ገፍተው የመጀመሪያ ወይም ሁለተኛ ዲግሪያቸውን ከያዙ በኋላ ወደ ስራ ላይ ያተኩራሉ። ወጣቱ እንግዳችን አንተነህ ምንዳ ግን በአምስት የትምህርት ዘርፎች የመጀመሪያና ሁለተኛ ዲግሪዎችን የሰበሰበ ወጣት ነው። ይህ ጥንካሬው ታዲያ ለብዙ ወጣቶች የትምህርት መነቃቃትን የሚፈጥር ነው ይለናል ባልደረባችን መስፍን አራጌ በላከልን ዘገባ ሰምተን እንመለስ። ተምሮ መመረቅ የትምህርት መጀመሪያ እንጂ መጨረሻ አይደለም የሚል መከራከሪያ ለሚያቀርቡ ወገኖች አንተነህም እንዳጥሩ ማሳያ ነው። በደቡብ ወሎ የኢንዱስትሪ ከተማ ኮምቦልቻ ተወልዶ ያደገው አንተነህ 15 ዓመት እንኳ ባልሞላ ጊዜ ውስጥ ሁለት የመጀመሪያ ድግሪ፣ አንድ ሁለተኛ ድግሪ፣ አንድ ዲፕሎማ አግኝቷል። ከተለያዩ ዩኒቨርሲቲዎች በተለያዩ የሙያ መስኮች፣ ከመከላከያ ዩኒቨርሲቲ በኤሌክትሪክ ምህንድስና በመጀመሪያ ድግሪ፣ ከወሎ ዩኒቨርሲቲ በሲቪል ምህንድስና በመጀመሪያ ድግሪ፣ ከወሎ ዩኒቨርሲቲ በፕሮጀክት ማኔጅመንት በሁለተኛ ድግሪ የሜድኮ ባዮ ሜዲካል ኮሌጅ በሜዲካል ላቦራቶሪ በዲፕሎማ ተመርቋል። ሌላ ሁለተኛ ድግሪ ደግሞ ከአንድ ወር በኋላ እጅ ውስጥ ይገባል በሲቪል ስትራክቸራል ኢንጂነሪንግ። ይህ የቀለም ቀንዲል የዛሬ ሳምንት በፕሮጀክት ማኔጅመንት ሁለተኛ ድግሪውን ሶስት ነጥብ ስምንት አምስት በማምጣት በወሎ ዩኒቨርሲቲ ሲመረቅ ባንዴ በርካታ ኃላፊነቶችን በመወጣት ነበር። ሁለት የሁለተኛ ድግሪ ትምህርት እየተማረ በአማራ ክልል ኢንዱስትሪ ፓርኮች ልማት ኮርፖሬሽን የመሰረተ ልማት መሀንዲስ በመሆን እያገለገለ፣ እንደ ባለትዳር ጎጆውን እየመራ የመጀመሪያው 1987 ነው። ከኮምቦልቻ በከፍተኛ ነጥብ አልፌ ሄድኩ። 3 ነጥብ 8 አምጥቼ ነው አዲስ አበባ ዩኒቨርሲቲ ገብቼ የነበረው። እዛም የኬሚስትሪ ትምህርት እየተከታተልኩ በነበረበት ሰዓት ወደ መከላከያ ኢንጂነሪንግ ገባሁኝ። የኢንጂነሪንግ ትምህርት መማር ፍላጎት ስለነበረኝ መከላከያ ኢንጂነሪንግ የገባሁት ሰማኒያ ዘጠኝ ዓመተ ምህረት ነው። እንግዲህ ከዛ ጊዜ ጀምሮ ነው ማለት ነው እና የመጀመሪያ ድግሬን በማድረግ ጨርሼ መከላከያ ዩኒቨርሲቲ ያው በመምህርነት ሳገለግል ቆይቼ ከዛ በኋላ ያው በወቅቱ በነበረው የተበላሸ ፖለቲካ የትምህርት እድሎች እየተነፈጉን ብዙ ጣውረዶች ነበሩት። በዛ ምክንያት እንግዲህ ያው እንዲያውም ለእኔ ዘግቻለሁ ነው የምለው። ከመከላከያ ዩኒቨርሲቲ መምህርነት የተለያዩ አንተነህ ከትምህርት መለየት አልደፈረም ደረሰብኝ የሚለውን ፖለቲካዊ ጫና ተቋቁሞ አጋጠመኝ ያለው ማሳደድ ተስፋ ሳያስቆርጠው አዲስ አበባ ሌላ ቀለም ፍለጋ ቀና የወርደም ወስተኛው አንተነህ አለኝ የሚለው ቋሚ ገቢ አልነበረውም። እናም ህጻናትን ማስጠናት አማራጭ የሌለው ምርጫው አደረገ። በሚያገኛት ገንዘብ ለብሶ ሊያጌጥ ጎርሶ ሊዝናና አልሞከረም። የትምህርት ክፍያውን ችሎ ከሜድኮ ባዮ ሜዲካል ኮሌጅ በላብራቶሪ ቴክኒሻንነት በዲፕሎማ ለዚያውም አራት ነጥብ አምጥቶ ዋንጫ ተሸልሞ ተመረቀ። አዲስ አበባ ጥሩ የትምህርት ፋሲሊቲና እንቅስቃሴ ስለነበረ እስኪ ለምንጎለጎ ን ህክምና አይማርም፣ በሚል ነው ያችን የሜዲካል ላቦራቶሪ ተማርኳትና ግን በኋላ ላይ የክፉቀንደራሽ ቀን ደራሽናልኛለች። ከዛ ስርዓቱ የከወጣ በኋላ ወደ አፋር ክልል ገብቼ ብዙ ስራ ሰርችበታለሁ። ከዛ ወደ ትውልድ ከተማ የኮምቦልቻ ተመልሽ የመጣሁኝ ማስተርስ መማር እፈልጋለሁ። ነገር ግን ያለኝ ኤሌክትሪካል ኢንጂነሪንግ ዲግሪ ደግሞ የሚያስተምረኝ አልሆነም። ለምን ኦፊሻል ሰርተፍኬት ማግኘት አልችልም። ያኔ በነበረው የፖለቲካ ሲስተም ነው እንግዲህ፣ ያው ስላልተመቸን ነው ጥለን የወጣ ነው። ምን አሰብኩኝ? ለምን ቁጭ ላለሁኝ፣ ለምን አልማርም ብዬ እንደገና ሲቪል ምህንድስና መማር ጀመርኩ ኮምቦልቻ ኤፍኤም ሬዲዮ ጣቢያ እየሰራሁኝ እዛ የሬዲዮ ጣቢያ ቴክኒሽያን እና ምክትል ስራ አስኪያጅ ሆኜ ስሰራ ቆየሁኝ ያው ሲቪል ምህንድስና ጨረስኩኝ ከዛም በኋላ ሁለቱንም ድግሪዎቼን አስይዤ ወደ አማራ ክልል ኢንዱስትሪ ፓርኮች ልማት ኮርፖሬሽን በመሰረተ ልማት መሀንዲስነት እያገለገልኩ ነው ያለሁት እዛ እያለሁ ደግሞ ቅዳሜና እሁድ እምማራለሁ ከሰኞ እስከ አርብ ባለች ጊዜ አመት ረፍቶችን እየሞላው እንዲ እንዲ እያልኩ እንግዲህ እዚህ ደርሻለሁ አንተነህ በትምህርት ቆይታው ሰቃይ የሚባል ነው ለመከላከያ ዩኒቨርሲቲ ሶስት ነጥብ አራት አምጥቶ እዚያው በመምህርነት ቆይቶ አስተዳደራዊ ያለው በደል እስኪያጋጥመው አመታትን አገልግሏል። በሲቪል ምህንድስና ደግሞ ወሎ ዩኒቨርሲቲ ስመረቅ ሶስት ነጥብ ሰባት ጨርሻ ያለው አሁን ማስተርስን ደግሞ በፕሮጀክት ማኔጅመንት ሶስት ነጥብ ስምንት አምስት ነው የጨረስኩት ኮምቦልቻ እየተማርከ ያለሁ ደግሞ ማስተርስ ዲግሪ እንግዲህ ቴሰስ ይቀረዋል። ቴሰስ እየቀረው ሶስት ነጥብ ስድስት አምስት አለኝ። አንዳንድ ሰዎች በተለያዩ የሙያ ዘርፎች ትምህርት መውሰድ ወደ አንድ ጠቅለል ያለ እውቀት ወይም በአንድ ዘርፍ የተሻለ ስኬታማ ላያደርግ ይችላል። በተበታተነ የሙያ ዘርፍ ላይ የተለያዩ ነገሮችን መውሰድ ብለው ያስባሉ እና ከዚህ አንጻር ያን ተመልከተም እንዳልከው ብዙ ሰዎች ይሄ ሎጂክ ይጋራሉ። አንድ ሰው ቨርቲካሊ ሲያድግ ነው በጣም ውጤታማ የሚሆነው ብለው ያስባሉ። ያለን ኢኮኖሚካሊ ነው። በአንድ ወገን ቀጥ ብሎ ሲሄድ ኢኮኖሚካሊ የተሻለ ስኬታማ ይሆናል ብዬ አስባለሁ። ግን ይህን ዓለም ለመረዳት እኮ አሁንም የተማርኳቸው ነገሮች በቂ አደሉ። ይሄ ዓለም በጣም ውስብስብና በጣም በርካታ እውቀቶች ያሉበት ነው። የኛ የሀገራችን የእድገት ሁኔታ ነው እንጂ ባደጉት ሀገሮች እኮ ካየህ ካየ በተለይ ወደ ናሳንና ሲአይ አካባቢ ብትሄድ የሚመረጡት ሰዎች አምስትና ስድስት ዲግሪ ያላቸው ሰዎች ናቸው። ስለዚህ ወደፊት እኛም ሀገር በብዙ አቅጣጫ የተማሩ ሰዎች ተፈላጊ የሚሆኑበት ጊዜ ቅርብ ነው ብዬ አስባለሁ። አንተነህ የትምህርት ጥቅም ተምሮ ተመረኩ ማለት ሳይሆን ምን ተምሬ ምን አበረክታለሁ የሚል መሆን አለበት ባይ ነው። ለዚህም ይመስላል የሚማራቸው ትምህርቶች በሀገር ልማት ግንባታዎች ላይ ትልቅ ቦታ የሚሰጣቸው በብዛት እንዳየሁ የሰበሰብኳቸው ወረቀቶች ዙሪያ ያሉ ናቸው። ፕሮጀክት ማኔጅመንት እንድማር የገፋፋኝ አንዱ ምንድን ነው፣ የህዳሴው ግድብ ትልቁ ውድቀት የመሀንዲሶች እጥረት ወይም ደግሞ የባለሙያዎች እጥረት ሳይሆን የፕሮጀክት ማኔጅመንት ውድቀት ነው። ያ ነው ኢኒሽቲ ያደረገኝ ያነሳሳኝ ፕሮጀክት ማኔጅመንት እንዳጠናና ወደፊት እንግዲህ ይህም ፕሮጀክት ማኔጅመንቱንም ኢንተርናሽናል ሰርቲፊኬት ኤግዛም ወስጄ ማስተርሴንም በሲቪል ምህንድስና ከጨረስኩ በኋላ ጥሩ ፕሮጀክት ማናጀር የመሆን እቅድ ነው ያለኝ። ስራ ሰርቶ ሁለትና ሶስት ትምህርት ሰምሮ ጎጆ ተመርቶ እንዴት ጊዜ ይበቃል? የብዙዎች ጥያቄ ነው። ጊዜ አይጠብም በእርግጥ ምን ያስፈልጋል መሰለህ ትልቅ ኮሚትመንት ያስፈልጋል እነዚህ ነገሮች ለማሳካት ሁለተኛ ደግሞ የስራ ኤንቫይሮንመንትም ወሳኝነት አለው እኔ በዚህ በኩል አለቃይም ትምህርት የሚያበረታታ እስታፎችም ትምህርት የሚያበረታቱ በመሆናቸው ያለችኝን አመታዊ ዕረፍትም እየተጠቀምኩኝ የቤተሰቦች ድጋፍ ተጨምሮበት የኔም ደግሞ ከፍተኛ ኮሚትመንትና ቁጭት ስላለኝ እነዚህ ነገሮች እንግዲህ ለማስኬድ ችያለሁ ማለት ነው ይህ ሲባል ግን ፍጹም ተጽዕኖ የለውም ማለት አይደለም ይላል አንተ ነህ ትልቁ ተጽዕኖ መሰለህ ከማህበራዊ ህይወት ትገለላለህ ጓደኞች ሲያገቡ የማትገኝባቸው ሁኔታዎች ይፈጠራሉ ምናልባት የፈተና ወቅት የሆነና ሐዘን ባሉበት ወቅት ለጓደኞች ለዘመዶች የማደርስበት ሁኔታ ሊፈጠር ይችላል። ኢቨን ቤተሰቦችህን በሚገባ ትሪት ላታረግ ትችላለ። ካለው ውጥረት አንጻር እንደምንም ብቻ እያቻቻል ትንትሯለ እንጂ ጫና የለውም ለማለት አይቻልም። የአንተነህ የረጅም ጊዜ ወዳጅና አብሮ አደቅ የወሎ ዩኒቨርሲቲ ባልደረባ የሆኑት ሻረው ተፈራ ጓደኛቸውን የተለየ ሰብና፣ ባለቤት፣ የትጋት ተምሳሌት፣ የስኬታማነት ማሳያ ሲሉ ይገልጹታል። አንተነህ ፈጣሪን አያማርርም። እድሌ ነው ምኔ ነው ምናምን የሚባል ነገር የለም። ለአንተነህ የሚናቅ ውጤት የለም የለም የሚናቅ ትምህርት የለም። ማንኛውንም ትምህርት ከየውጭ ማምጣት አይፈልግም። ብዙዎቻችን ትምህርት እንማረዋለን እሱ ግን ይመራመረዋል። የህይወቱ ውጣ ውረዱን የሚያስታውሱት ሻረው እንደደረሰበት ተጽዕኖና መገፋት እሱ ባይሆን በጽናት ለመቆም ይቸገራል፣ እሱ ባይሆን ዳግም ወደ ስኬት ለመምጣት ያዳግተዋል ባይ ናቸው። ለሚመጣው ትውልድ ምስክርነትም እንደገና ደግሞ ጽናትን ያስተምራል። ትምህርትን አለመናቅን፣ እንደገና እድልን አለማማረር፣ ሰው በቃ ከጣረና ከታገሰ ትልቅ ደረጃ መድረስ የሚችል መሆኑን በሚገርም ሁኔታ እየተማረ ደግሞ ዝም ብሎ አይደለም ዝም ብሎ ማስተር መያዝም ምናምን አይደለም። አንተነህ እየተማረ ሳይሆን እየተመራመረ እንትን የሚል ነው። ለምርቃን ስነ ስርዓቱ ላይ ያገኘኋቸው ወላጅ እናቱ ወርቅነሽ መኮንን የደስታ እምባ አይናቸው ላይ ቆርዝዞ ነበር። ሶስተኛ ልጄ አንተነህ እንደ ህፃን አቧራ ፈጭቶ ከጓደኞቹ ጋር ተላፍቶ አላደገም ይላሉ እናቱ። ይልቁንም ገና ከማለዳው ከመጽሐፍ ጋር እንደተጣፈ ማደጉን ይመሰክራሉ። ያው የትምህርት ፍላጎት ስላለው ድብድብ አይወድ፣ መጽሐፍ ማንበብ የሆነ ነገር ልግዛልህ ካልከው መጽሐፍ ግዙ ሊለው ነው የሚለው እና በማንበብ ነው ጊዜውን ያሳለፈው በመደባደብ ሳይሆን ጓደኞቹ የአንተነህን እስክር ቤቶ መስበር አለብን ነው የሚሉት። ለምን እንዲሰራ ይፈልጋል። እሱ እንዲማር ይፈልጋል። መማር ትምህርት አይሰለችም። በተለይ በመከላከያ ዩኒቨርሲቲ የደረሰበት ያሉት አስተዳደራዊ በደል አንተነህን ለስነ ልቦና ለመረጋጋትና ለጭንቀት ዳርጎት እንደነበር የሚያስታውሱት እናቱ አሁን ለዚህ መድረሱን የፈጣሪ ፈቃድ ሲሉ ይገልጹታል። ወድቆብ ነበር። በጣም ነው ማዝ ነው። ከወደቀ ከትቢያ ላነሳው አምላክ ክብር ምስጋና ይገባው ነው የሚለው። መማር ብቻ ዋጋ የለውም። መንግስት ደህና ሲሆን ትልቁ ነገር ገባ ያንተን የሚያቅልህ መማርህን እውቀት የሚቀበልል ሲኖር ነው። የስድስት ዓመት የትዳር አጋሩ ኤልሳቤት ታደሰ ትዳሬ ብዬ አብሬው ስኖር ለስኬቱ ምርኮዝ፣ ለትካዜው ማጽናኛ በመሆን ጭምር ነው ትላለች። ትምህርቱን በደም እንዲከታተል ከስራ ውሎ ሲመጣ እቤት ውስጥ ያለውን ነገሮች በስርዓት እቀበለዋለሁ። መስሪያ ቤት ተናዶ ከመጣ አይሰ ውለዋለሁ። ከቤት ውስጥ ያለውን ነገር እንከባከባለሁ። ምን ያህል ጊዜ ሆናችሁ በትዳር? አንድ ስድስት ዓመት ይሆናል። በስድስት ዓመት ውስጥ ያረፈባቸውን ጊዜያቶች ምንም እኔ ራሱ ለእኔ ጊዜ የለው። እውነት ነው የምልህ። እንደዚህ የሆነ ነገር እንኳን ፈልግ ስጠይቀው በቅድሚያ የሚሰጠው ለትምህርቱ ነው። ያን ደግሞ ተረድቼው ተቀብዬዋለሁ። አብሬውም ተቀብዬውም እየኖርኩ ነው። እግዚአብሔር ፍጻሜውን ያሳምር። እኔም ደግሞ ያዋግዛለሁ፣ ግድ ነው። የቅርብ አለቃውና የስራ ባልደረባው የሆኑት የአማራ ኢንዱስትሪ ፓርኮች ልማት ኮርፖሬሽን የኮምቦልቻ ቅርንጫፍ ኃላፊው እሸቱ አሊ ኢትዮጵያ እንዳንተ አይነት በውስን ስኬቶች የማይወሰኑ ታታሪዎች ያስፈልጓታል ሲሉ ነው ጥረቱን የሚያደንቁት። እኔ ወደዛ መስሪያ ቤት ከሄድኩኝ አንድ ሶስት አመት እየበላይ ነው በዛ ሂደት ውስጥ አቶ አንተነሽ በጣም ትሁት ሰራተኛ ነው። በስራው በጣም ታታሪ ነው። በጣም ቁርጠኛ ነው። በስነ ምግባሩን በጣም የተመሰገነ ነው። የስራ ሰዓቱን እና የትምህርት ጊዜውን አጣጥሞ ነው የሚጠቀመው። በትምህርቱ ምክንያት ስራው ላይ ምንም አይነት ችግር ሲፈጥር አይታይም። በባልደረቦችም በኩል ደግሞ ይህን ግምት ውስጥ ማስገባ መንገድ ተደጋግተው ነው የሚሰሩት። እኛም አቅማችን በፈቀደ የመጠን ያው ድጋፍ እናደርግለታለን። ዋናው ግን የእሱ ጥረት ነው። ተቋማትም ቢሆኑ በተለይ አንዳንዴ ሰራተኞቻቸውን ትምህርት ቤት እንዳይገቡ የሚከለክሉ አሉና፣ ተቋማትስ ምን ማድረግ አለባቸው? ተቋማት እንዲያውም በራሳቸው ተነሳሽነት የሚማሩ ሰራተኞቻቸውን ብቻ ሳይሆን በራሳቸውም አቅደውም ጭምር ማስተማር ይጠበቅባቸዋል የሚል አስተያየት ላይ አለ። ምክንያቱም በእውቀቱ በክህሎቱ እየጨመረ የሚሄድ ሰራተኛ በስራው ላይ እና በድርጅቱ ላይ ደግሞ የበለጠ ውጤታማ እንደሚሆን የኔ መስሪያ ቤት ሰራተኞች ማረጋገጫ ናቸው። አንተነ ጉዞ ገደብ የለውም ባይ ነው። ነገን የተሻለ ነገ ለማድረግ ዛሬን በተሻለ ብርታት መሻገር እንደሚያስፈልገው ዳግም ለሌላ ትምህርት ተዘጋጅተዋል። ለአሜሪካ ድምፅ ሬዲዮ መስፍን አራጌ። እንግዳውን አንተነህ ምንዳን ለነበራቸው ቆይታ እናመሰግናለን። በቀጣዩ መሰናዷችን ትላንት በአምቦ ከሚገኙ ወጣቶች ጋር በሱሰኙነት ዙሪያ ወደ ጀመርነው ውይይት እንመለሳለን። በዛሬው ቆይታቸው ከተለያዩ ሱሶች ለመውጣት እየጣሩ የሚገኙት እነዚህ ወጣቶች በመጀመሪያ እንዴት ሲጋራና ጫት ለመሳሰሉ ሱስ አምጪ ንጥረ ነገሮች እንደተጋለጡ ይነግሩናል። ከወጣቶቹ ጋር ቆይታ ያደረገው ናኮር መልካ ነው። እዚህ አካባቢ ማለትም እናንተ የምትኖሩበት አካባቢ ላይ በአምቦ ከተማ ማለት ነው፣ እንደ እናንተ ያለ ወጣት ወደ ሱስ እንዲገባ የሚገፋፉት ምንድን ናቸው? ምንድን ነው ያስተዋላችሁት? ወደዛስ እንዲገቡ ያደረጋቸው ምክንያት ምንድን ነው ብላችሁ ታስባላችሁ? ሱስ አይመስልም። በመጀመሪያ ደረጃ ወደዚህ ነገር ሲገቡ ወጣቶች ቀስ በቀስ ደግሞ ይህን ሱስ እየተላመዱ በመሄድ ሌላ ጓደኛም ማፍራት አለ። ጓደኛ ደግሞ አንዱ ጥሩ አለ፣ መጥፎም አለ። ያ መጥፎ ጓደኛ ወደዚህ ሱስ የሚገፋፋ አለ። ያው እንግዲህ ሱስ አይዘኝም በሚለው አንዳንዱ በሂደት ወደዚህ ይገባል። በሁለተኛ ደረጃ ደግሞ ወደዚህ የሚያስገባው የስራ አጥነትና ተስፋ መቁረጥ፣ የተስፋ መቁረጥም ወደዚህ ሱስ የሚያጠናክርና ይህን ሱስ የሚያላምድ ነው። አንዳንዱ በንዴትም የሚገባ አለ። ግን ሱስ ማለት በባህሪው በሂደት እየተላመደ በመሄድ ተስፋን እያጨለመ የሚሄድ ባህሪ ነው ያለው። ያም ወጣት የት ነው የሚውለው? ጓደኞቹ የት ነው የሚውሉት? ጓደኞቻችሁ ሱስ የሚያበረታቱ ነገሮች ምን ያህል ናቸው? ምን ምንድን ናቸው? አንደኛ በዚህ በኛ ከተማ ወጣቶች የሚያዘትሩበት ኤሪያ የለም። ያ አለመኖሩ ደግሞ ድብርትን 24 ሰዓት ቤተሰብ ጋር ተቀመጥ ማለት ለነዛ ወጣቶችም የሳይኮ የብዙ ጫና ነው የሚውሉበት። የጫት ቤቶች እነዚህ የሽሻ ቤቶች ተደብቆ በየአንዳንድ በግሪን ኤሪያ ጫካ በሆኑበት ቦታ እንደዚህ አይነት ኤሪያዎች ቦታ ላይ ነው የሚውሉት በአብዛኛው። ያ ደግሞ እየተስፋፋ መጥቷል። አምራቹ ሀይል እና ደግሞ እችን ሀገር ይረከባል የምንለው እኛም በዛ ቦታ መገኘታችንን ነው ያስተዋልኩት። ምን ያህል ደስተኞች ናችሁ አሁን በምታደረጉት ነገር? አሁን ገንዘቡን ከየት ነው የምታገኙት? ገንዘቡን ብታጡ ምንድን ነው የምታደርጉት? ያው ሱስ የሆነ በዛ ሰዓት ደስ ሊል ይችላል። ግን ደግሞ ልክ ብር ስናጣ መናደድ፣ ከሰው ጋር አለመግባባት ማነጫነጭ ነው ማሳየው፣ ማለት ነው። በበኩሌ ግን ምንም ብዙ ደስተኝነቱ ያስደስታል ብዬ አልወስድምነ ግዴታ ስለሆነብን ነው እንጂ ማለት ነው። ሲጀመር እኛ ስራ አጥ በመሆናችን ሰው ላይ ተደግፈን ነው ህይወታችንን የምንመራው። ስለሆነ ቤተሰብ የሻይ ብሎ ከሚሰጠን፣ ካልሰጡን ደግሞ ከእነሱ በመስረቅ እና ደግሞ ከአካባቢያችን ዘመዶች ምናም በመቀበል አንዳንድ እቃዎችንም በመሸጥ ነው ሱሳችን የምናራሙ ጫላ በማደርገው ነገር ደስተኛ አይደለሁም። እኔ በበኩሌ ማለት ነው። ለምን ሱስ እንደ ጎዳኝ ስለማቅ ኢቨን ስራ እንኳን አስጠልቶኝ ከቤተሰብ ጋር እንኳን አለመግባባት የባህሪ ለውጥ አምጥቶብኛል። ከዛ የበለጠ ደግሞ በኢኮኖሚ ብር፣ አሁን ለምሳሌ እኔ ብር ሳጣ ኢቨን መናገር ሁላ ማለት ነው፣ ከሰው ጋር ልግባባ ደግሞ ያ ሳጣ ደግሞ እጂ ወደ ምንድሮ መገባው ፋውል መስራት ማለት ነው፣ በሆነ ጥፋት አጠፋል የቤት ዕቃ ከሆነ እሱን እንኳን በድብቅ ሽጬ እንደ ዘረፋ ነገር ያለ ነገር ትናንሽ ነገሮችን ለተጠቅሜ ያን ሱስ አረግበታለሁ ማለት ነው። ይህን ያህል ጎርቶኛል ማለት ነው። ያው ወደዚህ ሱስ ስገባ በመጀመሪያ ደረጃ ለጊዜያዊ ደስታ ሊሰጥ ይችላል። ጊዜያዊ ጊዜያዊ ደስታ ደግሞ የትም አያደርስም። የገንዘብ ምንጭ እንኳን ከቤት ጀምሮ ከተለያዩ አካባቢ ገንዘብ ማስፋት ነው እንጂ በዚህ ሱስ ምንም የወደፊት ተስፋ ምንም የምናይበት ነገር የለም። ኋላ ቀርነትና እኩያ በታች የሚያደርግ ነገር ነው ሱስ፣ እንጂ ያው ጊዜያዊ ደስታ የሚሰጥ ነገር ነው እንጂ ዘለቄታዊ ነገር የለውም። ለሕይወታችንም ሆነ ለእኛ ምን አሳጥቶኛል ትላለ ወጣቶቹን እንግዶቻችንን እናመሰግናለን። ውይይታቸው በዚህ አላበቃም፤ በነገው ዕለት ይቀጥላል። ጋቢና ቪኦኤ ከአሜሪካ ድምጽ ራዲዮ መተላለፉን ይቀጥላል። በኮቪድ-19 ቫይረስ ርጭት ምክንያት ባለፈው ዓመት ሰብሰብ ብለው በዓልን ለማክበር ያልቻሉ የዋሽንግተን ዲሲና አካባቢዋ ትውልደ ኢትዮጵያውያን የእስልምና እምነት ተከታዮች ዘንድሮ ተሳክቶላቸዋል። ትላንት ረፋዱ ላይ በሮክ ክሪክ መናፈሻ የተገናኙት ትውልደ ኢትዮጵያውያን በዓሉን በሚያከብሩበት አፍታ ስለ ሀገራቸው መልካም መልካሙን እንደሚመኙ የተቸገሩትንም እንደሚያስቡ ተናግረዋል። በበዓሉ አከባበር ላይ የተገኘው ሃብታሙ ስዩም ከተወሰኑት ጋር ቆይታ አድርጓል። እንደሚከተለው አሰናድቶታል። አምና በዚህ ሰዓት ክሪክሮክ ፓርክ በፀጥታ ተውጦ ነበረ። ታዋቂው መናፈሻ የኮሮና ቫይረስ መዛመትን ለመከላከል ሲባል ለህዝባዊ በዓላት እንዳይውል በመደረጉ ዛሬ በዚያ ያገኘዋቸው ኢትዮጵያውያን በአብሮነት ኢዳላዳን የመሰሉ በዓላትን ማክበር ሳይችሉ ቀርተዋል። ዘንድሮ ዳግም ለመታየት በቅተዋል። ሼክ ካሊድ መሐመድ ዑመር የዋሽንግተንና አካባቢዋን ትውልደ ኢትዮጵያውያን የእስልምና እምነት ተከታዮች ለበርካታ ዓመታት ያገለገሉ የሃይማኖት አባት ናቸው። አንድ ዓመት ተኩል አካባቢ ይሄ በዲሲና አካባቢ ያለው ሙስሊሙ ማህበረሰብ እንደዚሁም በአጠቃላይ በኖርዝ አሜሪካ ያለነው ተሰባስበን መስገድ አልቻልንም። ለዒዳችንም በመስጊዳችንም ተሰባስቦ መስገድ አልተቻለም ባለው የኮቪድ ወረርሽኝ ምክንያት። ዘንድሮ እንግዲህ የዛ አሁኑ የዒድ 1442ኛውን አላህ ስብሃነሁ ወተዓላ ብሎልን በአብዛኛው እንደምታውቁት የአሜሪካ ስቴቶች ማህበረሰቡ በአጠቃላይ የተከተበበት ሁኔታ አለ። በዛም መሰረት እንግዲህ የዲሲን መንግስት አስፈቅደን በዚህ ቦታ ላይ ቀደም ብለን እንደምንሰባሰበው እንድንሰግድ ፈቅደውልን ዛሬ ከአላህ ሱብሓነሁ ወተዓላ ችሮታ በታች የአሜሪካ በተለይም የዲሲ ገቨርንመንት ፍቃድ አግኝተን ይኸው በመሰባሰብ ዛሬ ኢዳችንን በዚህ ሜዳ ላይ አክብረናል። ሼክ ካሊድ ኢዳላድሃ በምዕመናን ዘንድ ትልቅ ቦታ የሚሰጠው የመስዋዕትነት በዓል መሆኑን አስታውሰው በሀገር ውስጥም ሆነ በውጭ ሀገራት የሚኖሩ ኢትዮጵያውያን ለሀገሪቱ መልካም እንዲጥሩ መልእክት አስተላልፈዋል። አላህን አብዝተን የምናወድስበትና የምናመሰግንበት በዓል ነውና እዚህም ያሉ ሙስሊም ምእመናን አገር ቤትም ያሉ ሙስሊም ምእመናን በዚህ አጋጣሚ ድሆችን እንዲረዱ፣ እንዲያግዙ አደራ ላለሁ። ደስታን የጋራ እንድናደርግ፣ ዝምድናን እንድንቀጥል በተለይ ደግሞ በአሁኑ ጊዜ በዓለማችን ላይ ያለው ይሄ ወረርሽኝ ስላለ ጥንቃቄውንም እያደረግን ወደ ጌታ ወደ አላህ ሱብሓነሁ ወተዓላ ተማጽኖ አድርገን አላህ እንዲያነሳልን መማፀን እንዳለብን ነው ከዛም በተረፈ በተለይ በሀገራችን በአሁኑ ጊዜ ያለው የሰላም እጦት ጉዳይም አለ። ሁሉም ምእመናን ወደ ጌታ ወደ አላህ ሱብሓነሁ ወተዓላ ፊቱን በማዞር አላህ ስብሐነሁ ወተዓላ ለዛች አገር ሰላምን እንዲያመጣለት እንዲማጸኑ አደራላለሁኝ። ኡስታዝ መብሩክ ሙሐመድ ያለፈው አንድ ዓመት ከስድስት ወር በሰዎች መካከል የፈጠረውን መራራቅ አስታውሰው ዳግም ከህዝበ ሙስሊሙ ጋር በዓሉን ለማክበር መቻል የተወባቸውን ልዩ ስሜት ካጋሩን የሥነ ሥርዓቱ አስተባባሪዎች መካከል አንዱ ናቸው። በጣም የሚያስፈራ ወቅት ነበረ እና እኛ ደግሞ ይሄ ፈርሲዝራ ፋውንዴሽን በየአመቱ ኢድ ሰላት እንዲ እንዳየኸው ተሰባስቦ ነው ማህበረሰቡ የሚሰግደው በአንድ ላይ ና ለአመት ተኩል ያህል አልተገናኘንም፣ አልተሰባሰብንም። ሁሉም በየቦታው በየቤቱ ነበር የሚሰግደው። ኢቨን መስጅድ ውስጥ ላይ አይሰግድም ነበረ እና ዘንድሮ ያው እኛ የፈርስ ዝራ እናዘጋጅ ብለን ማሻ አላህ በዚህ አዘጋጅተን በእውነቱ ሰውም ተነፋፍቆ ነበረ በጣም። እና ያሁላ ነገር አልፎ ሰው ለመታየት ሁላ ሰው ስታይ እየራክ የምትሄደው ሁላ ያሁላ ነገር አልፎ ዛሬ እንደ ዛሬ እንደዚህ ተሰባስበን ስታየው ያው አላህን ማመስገን ነው። አልሐምዱሊላህ ረብልዓለሚን። ኢትዮጵያና ኢትዮጵያንን ጉዳይ በትኩረት ለሚከታተለው፣ ኢትዮጵያንን በሚመለከቱ ዘመቻዎች ውስጥም በንቃት ተሳታፊነት ለሚታወቀው አብደላ ተክቢር፣ ይህ በዓል ድርብ ነው። የዛሬ የአረፋ በዓል ሁለት ድል ነው። አንደኛ አገራችን ኢትዮጵያ ለረጅም ጊዜ ሁላችንም አይምሮ ውስጥ ያለና ስንታገልለት የነበረ ድምጻችን ስናሰማለት የነበረው የሁለተኛ ሙሊት በሰላም መጠናቀቁ በጣም እጅግ አስደስቶኛል። ለኔ ዛሬ ድርብ በዓል ነው ማለት ነው። ከትላንትና ጀምሮ ይህንን ምስራች ከሰማሁ ጊዜ ጀምሮ እጅግ በጣም ስደሰት ነበረ። በእርግጥ ሁሉም የኢትዮጵያ ህዝብ የሚጠብቀው በአንድነት በጋራ አንድ ላይ በመቆም ምንም ነገር ሳይለየው ለዚህ በተለያየ በሚችለው መልኩ በፋይናንሽያልም፣ ድምፅን በማሰማት በኩል የተለያዩ የዲፕሎማ ስራ በመስራቱም በኩል ሲታገሉ የነበሩ ልጆቿ እንደዚህ ቀን ደርሶ ማየታችን እጅግ በጣም በጣም ደስ ብሎኛል። ነስሪያ አብድላ እና ቀመሪያ አደም በአከባበሩ ላይ ያገኟቸው እንስት ትውልደ ኢትዮጵያውያን ናቸው። እንዲህ በአብሮነት የሚታሰበው በዓል ኢትዮጵያና ኢትዮጵያውያን ቸር እንዲገጥማቸው የሚመኙበት፣ በጎ ያልሆኑ እሳቤዎችን የሚሞግቱበት እንደሆነ አጫውተውኛል። ኢትዮጵያዊነታችን አንደኛነታችን ነው። ሁለተኛ ነገር ደግሞ ራሱ የኢትዮጵያዊነት ባህላችን ላይክ ቤተሰብነት ነው፣ ፍቅር ነው። እኛ እዚህ ሀገር አክስትና አጎት ከዝን ብለው የሚኖሩ ሰዎችን ያህል ነው። ባዳ ሆነን እንኳን ምንዋደደው ምንተሳሰበው እና ኢትዮጵያዊነት ይሄን ያህል ቢግ ዲል ትልቅ ነገር ነው ለእኔና እኔ እኮራለሁ። አምፕራውድ ኦፍ በኢትዮጵያዊነቴ በጣም ደስ ይለኛል። ና ያችን ኢትዮጵያን አላሁ ስብሓን ወተአላ በጥሩ ነገር ከፍ አድርጓት ማየት እፈልጋለሁኝ። ኢትዮጵያ ኢንሻ አላህ ኢትዮጵያችን አንዳንዶች እንደሚሉት ትፈራርሳለች እንደሚሉት አትፈራርስም ትቀጥላለች። ኢትዮጵያ ሳትፈራርስ ማለት ነው። ሁላችንም በአንድነት ሆነን እንደ ድሯችን በፊት እንደነበር ነው። እኛ ያደግንበት አካባቢ እኔ ሳድግ ምንም አይነት የዘር የቦታ ልዩነት አልነበረም። ና ሁሉም አንድ ላይ ነው አብሮ የኖረው ና ማንነትንም ሳትጠይቅ በእንደዚ አይነት ሁኔታ ሻላ እንቀጥላለን እንኖራለን። ይህንን ሥነ ሥርዓት ያስተባበረው ፈርስቲ ጅራ ፋውንዴሽን ከ30 ዓመታት በላይ በሰሜን አሜሪካ ትውልድ ኢትዮጵያውያንን በማህበራዊ ትስስርና ሰብአዊ ድጋፍ ዘርፎች ሲያግዝ እንደቆየ አይዘነጋም። ለአሜሪካ ድምፅ ሀብታሙ ስዩም ሲልቨር ስፕሪንግ፣ ሜሪላንድ። Sento li marakas, fakro me se watu Mazari mazare ulunde komje maude dia semera nta tish albeje work is an ono The king that የተከበራቸው አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ አናዘጋጅ ሰለሞን አባተና በሌሎችን ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮኝ የቆየው ኤልያስ አስማርና እኔም ሳስተናግዳቸው ምሽት ስመኝሽ የቆየነን ነገ በተመሳሳይ ሰዓት ከሌሎች ቅንብሮች ጋር እንጠብቃቸዋለን። የነገ ሳይበለን መልካም ምሽት።